አፋጣኝ እርምጃ ካልተወሰደ በመጪዎቹ ሦስት ወራት ውስጥ ስድስት መቶ ሺህ ሕፃናት በረሃብና በበሽታ እንደሚረግፉ ሴቭ ዘ ችልድረን አስጠነቀቀ። በሌላ በኩል ደግሞ እስላማዊ መንግሥት ቡድን በሰው ሕይወት በንብረትና በሰው ልጅ የታሪኮች ቅርስ ላይ ባደረሰው ጥፋት ሙሉ በሙሉ በተጠያቂነት እንዲያዝና መሪዎቹ ለፍርድ እንደሚቀርቡ የተባበሩት መንግሥታት ድርጅት የጸጥታው ጥበቃ ምክር ቤት በሙሉ ድምፅ ወስኗል። ኢትዮጵያ በአይሲስ ላይ የመረረ ቂም እንዳላት አስታውቃለች። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ከመንግስታቱ ድርጅት ሰባ ሁለተኛ ጠቅላላ ጉባኤ ጎን ለጎን በሚካሄዱ የሁለት ወገን ውይይቶችና መድረኮች ላይ እየተገኙ ንግግሮችና ውይይቶች አካሂደዋል። በሌላ በኩል በመንግስቱ ድርጅት የልማት መርሃ ግብር የታገዘ የአፍሪካ የገቢ አለመመጣጠን በሚል ርዕስ የተዘጋጀ የዘላቂ ልማት ግቦችን መንገድ የሚዳስስ መጽሐፍም ተመርቋል። የጉባኤውን ይዘት እየተከታተለ ያለው ሰሎሞን አባተ ተከታዩን አጠናቅሯል። የተባበሩት መንግስታት ድርጅት ከገንዘብ ተቋሙ ከዓለም ባንክ ጋር በመሆን ከጠቅላላ ጉባኤው የመሪዎች ንግግር ጎን ካዘጋጃቸው መድረኮች አንዱና ትልቅ ትኩረት የተሰጠው የበረታ ረሃብ እንዲሁም የተያያዙ በሽታዎችና ሌሎችም ጠንቆችን በመከላከል ላይ የተነጋገረ ጉባኤ በአንዳንድ የአፍሪካ አካባቢዎች እና በሌሎችም የዓለም ክፍሎች ላይ ጉዳት እያደረሰ ያለውን እና ያንዣበበውን የክፉ አደጋ ዜና መክሯል። በስብሰባው ላይ የመንግስታቱን ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ እና የዓለም ባንክ ፕሬዚደንት ኪም ጂምን ጨምሮ በዓለም ዙሪያ ግዙፍ የእርዳታ እንቅስቃሴ እያደረጉ ያሉ ግብረሰናይ ተቋማትና ድርጅቶች መሪዎች ሁሉ ተገኝተዋል። የተባበሩት መንግስታት ድርጅት በተለይ የደቡብ ሱዳን፣ ሶማሊያ፣ ሰሜን ምስራቅ ናይጄሪያ እና የመን ውስጥ የከፉት የረሃብና የበሽታ ሁኔታዎች ወደ ቸነፈርነት እየተለወጡ መሆናቸውን የሚገልጽ ማስጠንቀቂያ ባሰማባቸው ባለፉ ሰባት ወራት ውስጥ ለእርዳታ ከተጠየቀው ወደ አምስት ቢሊዮን ዶላር የሚጠጋ ድጋፍ ወደ ስድሳ ከመቶ የሚሆነውን ማግኘቱን ሚስተር ጉቴሬሽ አመልክተዋል። በዚህ ጊዜ ውስጥ በየወሩ ቁጥሩ እስከ አስራ ሶስት ሚሊዮን ለሚሆን ሰው ህይወት አድን የሆነ አጣዳፊ የምግብ እርዳታ መሰረታዊ ሕክምናና ሌሎችም አቅርቦቶች እንዲደርሱ ጥረት እየተደረገ መሆኑን ዋና ጸሐፊው ገልጸው እስካሁን ባለው ጊዜ መንግስታዊ የሆኑና ያልሆኑ እንዲሁም ዓለም አቀፍና ማህበረሰባዊ ድርጅቶች ባደረጓቸው የተቀናጁ ርብርቦች ቸነፈር እንዳይከሰት ተቆጣጥረው መቆየታቸውን ተናግረዋል። ይሁን እንጂ ቸነፈር ዘያዊ አገላለጽ መሆኑን ልንገነዘብ ይገባል። ቸነፈርን መግታት ችለናል ማለት የሰውን ጉስቁልናና ስቃይ ማቆም ችለናል ማለት አይደለም። በሚሊዮኖችና በሚሊዮኖች የሚቈጠሩ ሰዎች እየተሰቃዩ ናቸው። በሚሊዮኖችና በሚሊዮኖች የሚቈጠሩ ሰዎች የምግብ ዋስትና የላቸውም። በዚህች እየተነጋገርን ባለችባት ሰዓት ሰዎች እየሞቱ ናቸው። የልባት አጋሮች ቀድመው ተንቀሳቅሰው የባሰ ጉዳት እንዳይከሰትና ዘላቂ መፍትሄ እንዲገኝም እየሰሩ መሆናቸውን ጉቴሬሽ ጠቁመው ከአደጋዎች ቀለበት መውጣት እና ሰዎች አጣዳፊ የምግብ እርዳታ እንዳይጠብቁ ማድረግ የሚቻልባቸውን መንገዶች እና መላዎች እየፈለጉ መሆናቸውን አስታውቀዋል። እንዲያም ሆኖ ችግሩ ከሚናገሩት የበለጠ የበረታና እየጨመረ የሚሄድ መሆኑን ጉቴሬሽ አልሸሸጉም። ሶማሊያ ውስጥ ሶስት ነጥብ አንድ ሚሊዮን ሰው፣ ደቡብ ሱዳን ውስጥ ከህዝቧ ከግማሽ በላይ የሚሆነው ስድስት ሚሊዮን ሰዋ፣ የመን ውስጥ አስራ ሰባት ሚሊዮን ሰው፣ በሰሜን ምስራቅ ናይጄሪያ አምስት ነጥብ ሁለት ሚሊዮን ሰው እጅግ በከፋ የምግብ እጥረትና የበሽታ ጉስቁልና ላይ እንደሚገኝ የጠቆሙት ጉቴሬሽ፣ የመን ውስጥ ቁጥሩ ወደ ሰባት ሚሊዮን የሚሆነውን ሰው በፍጹም ቸነፈር አፋፍ ላይ እንደሚገኝ፣ ናይጄሪያ ውስጥ በበረታ ረሃብ ላይ ከሚገኙ ወደ ግማሽ ሚሊዮን የሚጠጉ ህፃናት አንድ አምስተኛቸው እየሞቱ መሆናቸውን ገልጸዋል። እናም ብዙ ሰርተናል ነገር ግን እውነት እንነጋገር፣ እየተጋፈጥናቸው ያሉ የከፉ ችግሮቻችንን ግን ልንፈታቸው አልቻልንም። ዋና ጸሐፊው ጉቴሬሽ የተናገሩትን ያጠናከሩት የዓለም ባንክ ፕሬዚደንት ጂም ኪም በሌላ በኩል ግን እየተከናወኑ ያሉ የልማት ሥራዎችም መኖራቸውን ተናግረዋል። ብዙ ጊዜ ሲስተዋል ከኖረ አደጋ ሲፈጠር መረባረብና ጋብ ሲል መዘናጋትን ለማስቀረትም እንዲቻል እየተሰራ መሆኑን ጠቁመዋል። አሁን ከቀድሞ ይልቅ ፈጠን ያለ እርምጃ እየወሰድን ነን። ለአሁኑ ቀውስ ምላሽ ለመስጠት ብቻ ሳይሆን ለወደፊቱም ብርቱና አደጋን መቋቋም የሚችል አቅም ለመገንባት በቸነፈር ድንበር ዘለል ወረርሽኝ በሚከሰቱበት ጊዜ ከሚፈጠረው ወከባ፣ ትርምስና ቸልተኝነት አዙሪት ለመውጣት ነው እየሠራን ያለ ነው። ቀውስ ሲፈጠር እንረበሻለን፣ እንተራመሳለን። የቀውሱ ወሬ ከፊት ገጾችና ከአርዕስተ ዜና ወጣ ሲል ግን ወዲያው ተመልሰን እንዘናጋለን። የዓለም ባንክ ከእንዲህ አይነቱ የአደጋ ዙሪት ለመውጣት የሚያስችሉ የዘላቂ ልማት መፍትሄ እንዲገኝ መርሃ ግብሮችና ፕሮጀክቶችን እየደገፈ መሆኑን ተናግረዋል ጄም ኬም። በሌላ በኩል ደግሞ አሁን ያለውን የዓለም ሁኔታ ታይቶ የማይታወቅ ሰብአዊ ቀውስ ሲሉ ጠርተውታል። የሴቭ ዘ ችልድረን ዋና ስራ አስፈጻሚ ሄለን ቶርኒንግ ሽሚት But what we're dealing with right now is an unprecedented humanitarian crisis. አሁን እየታገልን ያለነው ታይቶ ከማይታወቅ ሰብአዊ ቀውስ ጋር ነው። ቸነፈርን ሰሜን ምስራቅ ናይጄሪያ፣ ሶማሊያ፣ ደቡብ ሱዳንና የመን ውስጥ መዋጋት፣ ምናልባት ይህ መጠኑ በአመታት ውስጥ ያልታየ ግዙፉ የሰብአዊ እርዳታና ድጋፍ ሰጪዎች መፈተኛ ነው። እጅግ በበረታ የምግብ እጥረት ውስጥ ያሉ ወደ አንድ ሚሊዮን ተኩል ህጻናት መኖራቸውን እና አፋጣኝ እርዳታ ካልደረሰላቸው ከመካከላቸው ስድስት መቶ ሺህ የሚሆኑት በመጪዎቹ ሶስት ወራት ውስጥ እንደሚሞቱ አስጠንቅቀዋል። በዓለም ዙሪያም የረሀብተኛ ህጻናት ቁጥር እያሻቀበ መሆኑን ተናግረዋል። ረሀብን ለማቆም በቃሎቻችን ወደፊት ሳይሆን ወደ ኋላ ነው እየተጓዝን ያለ ነው። ስለሆነም አሉ የሴፍ ዘ ችልድረን መሪ ሽሚት። እነዚህ ህጻናት የነገ ዜጎች እንዲሆኑ ዛሬ እንድረስላቸው። መዘግየት ህይወት ያስከፍላል። በዚሁ ጉባኤ ላይ ከተናገሩት መካከል የዓለም የቀይ መስቀል ኮሚቴ ዋና ዳይሬክተር ለዘላቂ መፍትሄ ይበጃል ያሏቸውን ባለ አምስት ነጥብ ሀሳቦች አቅርበዋል። ሁሉም ተናጋሪዎች የችግሮች መሰረት አድርገው የወሰዷቸው በየአካባቢው ያሉ ግጭቶችና የሁከት ሁኔታዎችን ነው። ቸነፈር ያንዣበበባቸው አካባቢዎች ሁሉ የተራዘሙ ግጭቶችና የውከት አካባቢዎች መሆናቸውን ሁሉም ተናጋሪዎች አሳይተዋል። የጸብ ሁኔታዎችን መቀየር፣ ውጤታማ መከላከልን ማረጋገጥ፣ መሰረተ ልማት ላይ ነዋይ ማፍሰስ፣ ትኩረት መስጠት፣ የገጠር ህይወትን ለማሻሻል መስራት፣ በቂ ጥሪት መመደብ፣ በየዘርፉ የሚከናወኑ ስራዎችን፣ የልማት እቅዶችን በተቻለ ስፋትና ልቦና አሳታፊ ማድረግ የቀይ መስቀሉ ዋና ዳይሬክተር የመፍትሄ ምክሮች ናቸው። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ትናንት ባካሄደው የዓለም ሰላምና የደህንነት ስጋት ላይ የተነጋገረ ስብሰባ እንግሊዝ ያቀረበችውን የእስላማዊ መንግስት መሪዎች ለፍርድ እንዲቀርቡ የሚጠይቅ የውሳኔ ሀሳብ በሙሉ ድምፅ አጽድቋል። ውሳኔ ሁለት ሶስት ሰባት ዘጠኝ ህዝባር ሀያ አስራ ሰባት ሆኗል። ይህ ውሳኔ ማለት ዓለም አቀፉ ማኅበረሰብ በአንድነት ቆሟል ማለት ነው። እናም እንዲህ ዐይነት የክፋት አድራጎት የፈጸሙ ሁሉ እንደሚጠየቁ የሚያረጋግጥ ነው። አሁን አይሲስ ኢራቅ ውስጥ ለፈጸማቸው ወንጀሎች የተባበሩት መንግሥታት ድርጅት ማስረጃዎችን ያሰባስባል። የእንግሊዝ መንግስት ተጠሪ ናቸው ይህንን ያሉት። እነዚህን ጥረቶች የሚመራ የተባበሩት መንግስታት ድርጅት ቡድን እንዲቋቋምም እንግሊዝ የአንድ ሚሊዮን ፓውንድ ድጋፍ እንደምትሰጥ ተጠሪዋ ተናግረው ለሌሎች ሀገሮችም ተመሳሳይ ጥሪ አድርገዋል። የጸጥታ ጥበቃ ምክር ቤቱን ስብሰባ በሊቀመንበርነት የመሩት የኢትዮጵያው የውጭ ጉዳይ ሚኒስትር ወርቅነህ ገበየሁም በሀገራቸው ስም ባደረጉት ንግግር የውሳኔው መጽደቅ ከሚያስደስታቸው ወገኖች አንዷ ኢትዮጵያ መሆኗን ገልጸዋል። ሊቢያ ውስጥ በአይሲል በጭካኔ የተጨፈጨፉ ወገኖቻችንን በደል ፈጽሞ አንረሳም። ለዚህም ነው ይህን የአይሲል መሪዎች ኢራቅ ውስጥ ለፈጸሟቸው ወንጀሎች ለፍርድ እንዲቀርቡ የሚጠይቀውን የውሳኔ ሐሳብ የደገፍ ነው። የዚህ ውሳኔ መጽደቅ ፍትሕን በማስገኘት የተጎጂዎችን እንባ ለማበስ ብቻ ሳይሆን ሽብር ፈጠራንና ጽንፈኛ ሁከተኝነትን ለመቆጣጠርም ያግዛል። ትናንት ከተካሄዱ ክንዋኔዎች መካከል የዘላቂ ልማት ግቦችን ትልም የፈተሸና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ንግግር ያደረጉበት በአፍሪካ የገቢዎች አለመመጣጠን የተባለ መጽሐፍ በተባበሩት መንግስታት ድርጅት የልማት መርሃ ግብር ዩኤንዲፒ አስተናጋጅነት ተመርቋል። በዚህ ላይ ወደፊት ዝርዝር ያለ ዘገባ ይዤ መለሳለሁ። የኢትዮጵያው ጠቅላይ ሚኒስትር ካካሄዷቸው የሁለት ወገን ስብሰባዎች መካከል ከበጎ አድራጊው አሜሪካዊና ስራ ፈጣሪ ቢል ጌትስ ጋር ያደረጉት ይገኝበታል። ጠቅላይ ሚኒስትሩ ዛሬ ከጥቂት ደቂቃዎች በኋላ ለመንግስታቱ ድርጅት ሰባ ሁለተኛ ጠቅላላ ጉባኤ ንግግር ያደርጋሉ። ለአሜሪካ ድምፅ ራዲዮ ከመንግስታቱ ድርጅት ሰባ ሁለተኛ ጠቅላላ ጉባኤ ሰሎሞን አባተ ነኝ፣ ኒውዮርክ።